በአሁኑ ሰዓት ሀገሪቱ ሰላማዊ መሆኗን ተቋማቷ ያለምንም ችግር ስራቸውን እየሰሩ መሆኑን የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ ተናግረዋል። የአዲሱ ጠቅላይ ሚኒስትር አሸዋሸዋምም በጣም በተሳለጠ ሁኔታ እየተካሄደ መሆኑን ጠቁመዋል። የውጭ ጉዳይ ሚኒስትሩ ባደረጉት ገለጻ ላይ የተገኙት አምባሳደሮችና ዲፕሎማቶች ግን የአስቸኳይ ጊዜ አዋጁ ለመፍትሄ እርምጃዎች እንቅፋት እንዳይሆንና ሰብአዊና ዲሞክራሲያዊ መብቶች እንዳይጣሱ ስጋታቸውን ገልጸዋል። የውጭ ጉዳይ ሚኒስትሩ ተቀማጭነታቸው አዲስ አበባ ከሆኑ አምባሳደሮችና ዲፕሎማቶች ጋር ያደረጉትን ውይይትና ገለጻ የተከታተለው እስክንድር ፍሬው ተከታዩን ዘገባ ልኮልናል። ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ በመግቢያቸው አዋስተው እንደገለጹትም በተግባርም እንደታየው በርከት ያሉ አምባሳደሮች፣ ዲፕሎማቶችና መቀመጫቸው በአዲስ አበባ የሆነ እንግዶች የተገኙበት ነው የዛሬው ስነስርዓት። አላማውም በአስቸኳይ ጊዜ አዋጁና በጠቅላይ ሚኒስትሩ የስልጣን መ ጥያቄ ላይ ማብራሪያ መስጠት ነበር። ውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ እንዳሉት የአስቸኳይ ጊዜ አዋጁ የወጣው በሁኔታዎች አስገዳጅነት ነው። እንደዚህ አይነቱ የጸጥታ ችግርና አለመረጋጋት ሞት፣ የመቁሰል አደጋና የንብረት ውድመት አስከትሏል። የህብረተሰቡን ደህንነት ከማረጋገጥ የኢኮኖሚ አውታሮችን ከጥፋት ከመከላከል የሀገሪቱን ሰላምና ጸጥታ ከማረጋገጥ በላይ የኢትዮጵያን ሕዝብ ሰላምና ጸጥታ ከመጠበቅ አንጻር አሁን እነዚህ የጸጥታ ችግሮች በተለመዱት የሕግ አግባቦች ሊቀረፉ እንደማይችሉ ግልጽ ሆኗል። ፌዴራል መንግሥቱ ሕግና ሥርዓት እንዲያስከብር ኅብረተሰቡ ሲጠይቅ ቆይቷል። በዚህም መሠረት የሚኒስትሮች ምክር ቤት ሁኔታውን በሚገባ ካጤነ በኋላ ሕገ መንግሥቱንና ሕገ መንግሥታዊ ሥርዓቱን ለመጠበቅ ከየካቲት ዘጠኝ ቀን ጀምሮ የሚተገበር የአስቸኳይ ጊዜ አዋጅ አውጥቷል። የጠቅላይ ሚኒስትር ኃይለማርያም ደሳለኝን የስልጣን መልቀቂያ ጥያቄ በተመለከተም ጥያቄው በፓርላማ እስኪጸድቅና ተተኪ ጠቅላይ ሚኒስትር እስኪሾም በኃላፊነት እንደሚቆዩ ዶክተር ወርቅነህ አብራርተዋል። እናም ሁለቱ ወቅታዊ ጉዳዮች የዲፕሎማቲክ ማህበረሰቡን ሊያሳስቡ እንደማይገባና ሁኔታዎች ከቁጥጥር ውጭ እንዳልሆኑ ነው ውጭ ጉዳይ ሚኒስትሩ ያብራሩት። ክቡራትና ክቡራን አንድ ሁለት ሶስት ነገሮች ላረጋግጥላችሁ እፈልጋለሁ። ባለፈው ሳምንት በኢትዮጵያ የተፈጠረው ሁኔታ እንደሚያሳስባችሁ አውቃለሁ። ለእነዚህ ሐሳቦቻችሁ ቦታ እንሰጣለን። አጋሮቻችን፣ ዓለም አቀፉ ማኅበረሰብ፣ እንደ አስተማማኝ የኢትዮጵያ ወዳጆች ሁኔታው ትኩረታችሁን ሊስብ አንዳንዶቻችሁንም ሊያስጨንቃችሁ ይችላል። ላረጋግጥላችሁ የምፈልገው አንድ ነገር በአሁኑ ሰዓት አገሪቱ ከጥግ እስከ ጥግ ሰላማዊና የተረጋጋች መሆኗን ነው። ሁለተኛው የኢትዮጵያ ተቋማት ያለምንም ችግር ስራቸውን በተሳለጠ መንገድ እየሰሩ መሆናቸው ነው። የአዲሱ ጠቅላይ ሚኒስትር አሿሿመም በጣም የተሳለጠ ሂደት ላይ ነው። ገዢው ፓርቲ ያለምንም ችግር በሀገሪቱ ሕግ መሠረት፣ በፓርቲው ደንብና በሀገሪቱ አሰራር መሠረት በዚህ ጉዳይ ላይ በይፋ እየሰራ ነው። ስለሆነም ምንም አይነት ችግር ይከሰታል ብለን አንጠብቅም። ስለዚህ ይሄ እኔ የምሰጣችሁ ማረጋገጫ ነው። እያንዳንዱን ጉዳይ ለእናንተ ማሳወቂንም እቀጥላለሁ። ክቡራትና ክቡራት አንድ ሁለት ሦስት ነገሮች ላረጋግጥላችሁ እፈልጋለሁ። ባለፈው ሳምንት በኢትዮጵያ የተፈጠረው ሁኔታ እንደሚያሳስባችሁ አውቃለሁ። ለእነዚህ ሐሳቦቻችሁ ቦታ እንሰጣለን። አጋሮቻችን፣ ዓለም አቀፉ ማኅበረሰብ፣ እንደ አስተማማኝ የኢትዮጵያ ወዳጆች፣ ሁኔታው ትኩረታችሁን ሊስብ አንዳንዶቻችሁንም ሊያስጨንቃችሁ ይችላል። ላረጋግጥላችሁ የምፈልገው አንድ ነገር በአሁኑ ሰዓት አገሪቱ ከጥግ እስከ ጥግ ሰላማዊና የተረጋጋች መሆኗን ነው። ሁለተኛው የኢትዮጵያ ተቋማት ያለምንም ችግር ሥራቸውን በተሳለጠ መንገድ እየሠሩ መሆናቸው ነው። የአዲሱ ጠቅላይ ሚኒስትር አሿሿምም በጣም የተሳለጠ ሂደት ላይ ነው። ገዢው ፓርቲ ያለምንም ችግር በሀገሪቱ ሕግ መሠረት በፓርቲው ደንብና በሀገሪቱ አሰራር መሠረት በዚህ ጉዳይ ላይ በይፋ እየሰራ ነው። ስለሆነም ምንም አይነት ችግር ይከሰታል ብለን አንጠብቅም። ስለዚህ ይሄ እኔ የምሰጣችሁ ማረጋገጫ ነው። እያንዳንዱን ጉዳይ ለእናንተ ማሳወቄንም እቀጥል በኢትዮጵያ የኔዘርላንድ አምባሳደር ቤንት ቫን ሉዝ ድሪሀት በተለይ መፍትሄው አሳታፊ ውይይት መሆኑን ከመግለጽ አንጻር የአውሮፓ ሕብረትን አቋም ነው ያንጸባረቁት። የአስቸኳይ ጊዜ አዋጁ የሚያሳስባቸውም ካለፈው ልምድ በመነሳት ጭምር መሆኑን አብራርተዋል። አሳሳቢ የሆነ ነገር አለ፣ ምክንያቱም ባለፈው የአስቸኳይ ጊዜ አዋጅ ወቅት ያለ ፍርድ ቤት ትዕዛዝ የተያዙ ብዙ እስረኞችን አይተናል። በሺዎች የሚቆጠሩ ሰዎች መታሰራቸውን እናውቃለን። ከሰዎች ዲሞክራሲያዊ መብቶች መከበር አንጻር የሚያሳስቡ ነገሮች አሉ። የእኔ ስሜት ምንድን ነው? እየተካሄደ ያለ የሆነ ነገር አለ። መንግሥት ሰዎችንና ንብረታቸውን፣ መብታቸውን የማክበር ሥራ እየሠራ ነው። በእርግጥ ሁሉም ነገር በሂደት ላይ ነው። መንግስት ኃላፊነቱን እንደሚወጣ ተስፋ እናድርግ በዛሬው መድረክ ላይ በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬይኖርም ተገኝተዋል ለጊዜው አስተያየታቸውን ማግኘት አልቻልኩም ኤምባሲው ሰሞኑን ባወጣው መግለጫ ግን የአስቸኳይ ጊዜ አዋጁን በብርቱ እንደሚቃወም አስታውቋል መሰረታዊ በሆኑት የመሰብሰብና ሐሳብን በነጻነት የመግለጽ መብቶች ላይ ገደብ እንደሚጥል በማስታወስ ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ